ሰላም ጠናስጥልን የተወደዳችሁ የዓለም አቀፉ የአድቬንቲስት ሬዲዮ አድማጮች። ስርጭታችን ለተወሰነ ጊዜ ተቋርጦ ነበረ በቴክኒክ ጉዳይ። አሁን ግን እግዚአብሔር የተመሰገነ ይሆን፣ ጸሎታችንን ሰምቶ የእናንተንም ጸሎት ሰምቶ እግዚአብሔር ፕሮግራሙ እንደገና እንዲቀጥል ስላደረገ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። በእውነት ከእኛ ጋር ሆናችሁ በጸሎት ስትቃትቱ የነበራችሁ አድማጮቻችንን እጅግ አርገን እናመሰግናችኋለን። እግዚአብሔር ጸሎታችሁን ሰምቶ በጣም የምትወዱትና በየጊዜው የምትከታተሉት ይህ ግሩም ድንቅ የሆነ መንፈሳዊ ፕሮግራም እንደገና እንዲቀጥል እግዚአብሔር ፍቃዱ ስለሆነ እግዚአብሔርን እጅግ አርጌ አመሰግናለሁ። አድማጮቻችን እንግዲህ ከነገ ጀምሮ በተስተካከለ ሁኔታና ወቅታዊ በሆነ መልእክት እንዲሁም በየቀኑ የሚቀርቡትን መልካም የሆኑ መልእክቶችን ይዘን እንቀርባለን። በዚህ ደግሞ እጅግ በጣም ደስ እንደምንሰኝ ምንም ጥርጥር የለውም። እናንተም በመከታተል በመደወል እንደገናም ደግሞ በማበረታታት አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትዘልቁ በጣም እጅግ በጣም እናመሰግናቸዋለን። እንግዲህ ፕሮግራማችን በመጀመሩ ምክንያት በጣም ደስ ብሎናል። የዚህ የአድቬንቲስት ሚዲያ መሪ የሆኑትን አቶ ምህረት ዳኘን በመስመር ላይ እንግዲህ እንዲ እሳቸውም ለአድማጮችና ለእናንተ ያላቸውን መልእክት እንዲያቀርቡ በዚሁ በቀጥታ መስመር እጠይቃቸዋለሁኝ። እንግዲህ ስልካቸው በተጠራ ጊዜ በቀጥታ በመስመር ላይ ያቀርባቸዋለሁኝ። አሁን ስልካቸው እየጠራ ነው። የእሳቸውን መልእክት እንሰማለን ማለት ነው። ጥረዋለን አሁን ሚዲያ ዳይሬክተር የሆኑት አቶ ምህረት መስመር ላይ እየገቡ ነው። ጤና ስጥልኝ ጋሽ ምህረት እንደምን አደሩ? ቀጥታ ስርጭት ላይ ነው ያለሁት። አድማጮቻችን ለብዙ አድማጮቻችን ፕሮግራማችን እንደጀመረ እያበሰርኳቸው ነው የምገኘው እና በጣም በጣም እየተደሰቱ ነው ያሉት። እግዚአብሔርን እያመሰገኑ ነው ያሉት እና የዚህ የሚዲያ ክፍል ኃላፊ እንደመሆነ መጠን ይህን አጭር የሆነ እንደው መልእክት እንዲያስተላልፉ ጠይቆታለሁ። አመሰግናለሁ ወንድም ቴዎድሮስ ስለምታደርጉት አገልግሎት እግዚአብሔር ይባርካችሁ። አንተም በሌሎች ክፍሎች ኦሮምኛ እና እንደዚሁም ትግረኛ በአጠቃላይ በዚያ የምታገለግሉ ወገኖች ሁሉ ከልብ አመሰግናለሁ፣ እግዚአብሔር ይባርካችሁ ማለት እወዳለሁ። በቅድሚያ አሜን። ደግሞ በመካከል ያው ለብዙ ጊዜ የተጀመረ ይዞ እስካሁን ይረዱን የነበሩት የጠቅላላ የዓለም አቀፉ የሬዲዮ ክፍል በመሀሉ በተለያየ መልክ እንደገና ለወገኖች ለመድረስ አቋርጦት የነበረውን እድሉን ለእኛ በሾርት ዌብ እንቀጥላለን በሚል በተለይ ለኢትዮጵያ መልሰው ስላስቀጠሉን ከልብ አመሰግናለሁ። እግዚአብሔር ይመስገን። እንደዚሁም አድማጮቻችን፣ ተከታታዮቻችን ሁሉ የእኛ ቤተሰቦች፣ ተቋርጦ የነበረው ስለተጀመረ እንኳን ደስ ያላችሁ ለማለት እወዳለሁ። የተቋረጠው በሌላ ምክንያት አይደለም። ዘመኑ ባመጣው ቴክኖሎጂ በቅርበት ለማድረስ ነበር የታሰበው። የእኛ ሀገር ግን ይህን ሁኔታ ስለማያሟላ አብዛኛውም ደግሞ በገጠር ነዋሪ ስለሆነ እንደ ሌላው ዓለም ስላልሆነ መልሰው ጉዳዩን አጥንተው በነበረው እንዲቀጥል የሆነበት በዚህ ምክንያት ነው እና በእኛም ሆነ በሌላ ውጭ ሀገር በሚያሉ ኃላፊዎች ችግር አይደለም። በተሻለ ለመስራት ታስቦ ነው እና ይሄ የሆነው። ይህን እንድትረዱን በትህትና እጠይቃለሁ። አንተም ደግሞ ተከታትለህ ወገኖችን በዚህ ሰዓት ተቋረጠው እንደገና መልሰው መቀጠሉን ልታበስር ስለወደድክና በአየር ላይ ስለተገኘ ከልባ አመሰግናለሁ። ስራችን እግዚአብሔር እየረዳን ነው። የምትከታተሉን እግዚአብሔር ይባርካችሁ። ብዙ ሰዎች እንደምትከታተሉን እናውቃለን። ሁላችሁንም ሌሎችን ጨምራችሁ በአጠቃላይ በሰማይ ዜጎች ሁነን በጋራ ጌታችን የምናመሰግንበት ቀን ቅርብ ነው። ለዚያ እንድንበቃ የሁላችሁ ተሳትፎ ያስፈልጋል። አስተያየት በመስጠት በተለያየ ነገር በምችሉ ሁሉ አግዙን። በጥሎት አግዙን። ሬዲዮ መኖሩን ለሌሎች በመንገር አግዙን። ጎረቤቶቻችን በመጋበዝ አግዙን። ይህን የተስፋ ድምፅ፣ ይህን ዘላለማዊ ወንጌል ወገኖች ሳይሰሙት እንዳይቀሩ የምችሉት እንድታደርጉ በትትና ጠይቃቸዋለሁ። እግዚአብሔር ይባርክልኝ። ቴዲ አንተንም ከልብ አመሰግናለሁ። እንደገና የተጀመረው የሬዲዮ ስርጭታችን ደግሞ በተሳካ ሁኔታ ለወገኖች እንደሚደርስ እግዚአብሔር ደግሞ እንደሚረዳን አምናለሁ። ተባረኩልኝ። ለሰጣኝ እድል ከልብ አመሰግናለሁ። በጣም አመሰግናለሁ አቶ ምረት። የዚህ የአድቬንቲስት የሚዲያ ክፍል ኃላፊ አቶ ምረት ዳኜ ናቸው። መልክት መልእክት ያስተላለፉልን እጅግ አርገን እናመሰግናለን። በእውነት በጣም ሲቃትቱ የነበሩ ሲጸልዩ የነበሩ፣ በጣም ተስፋ ቆርጠው የነበሩ አቧራ ለብሳ የነበረች ሬዲዮኔን አሁን እንደገና አብሼ ደግሞ ጀምራለሁ ብለው በጣም ደስ ብሏቸዋል። እና ያንን ድምፃቸውን ሁሉ እንሰማለን። እግዚአብሔር የተመሰገነ ይሁን። ሰላም ሁኑልን። እናመሰግናለን አቶ ምህረት። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። መልካም ጊዜ። ሰላም። አሜን። እንግዲህ አቶ ምህረት ነበሩ፣ የሚዲያ ክፍል ኃላፊ ይህንን ስርጭት በመጀመሩ ምክንያት ያስተላለፉትን መልእክት ሰምተናል። እንግዲህ ሁላችንም እስከ ክርስቶስ ምጽዓት ድረስ ይህንን ፕሮግራም በመቀጠል በበረከት ደግሞ መመላለስ እንድንችል እግዚአብሔር ይርዳን። እግዚአብሔር እንዲሁ ዓለምን ወደዋልና አንድ ልጁን እስኪሰጥ ድረስ በእርሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ። እግዚአብሔር የተመሰገነ ይሁን። ይህንን የምሥራች ቃል ከእናንተ ጋር በተደጋጋሚ ለመስማትና ለመከታተል እግዚአብሔር ይህንን መስመር ስለከፈተልን እግዚአብሔርን እጅግ አድርገን እናመሰግናለን። እስቲ ወደ አንድ አድማጭ ደውልና መስመር ላይ ካገኘዋቸው እሳቸው በጣም በጸሎት በለዚህ የሬዲዮ ፕሮግራም እጅግ በጣም የጸለዩ ነበረ። ስለዚህ መሪጌታ ተስፋው ይባላሉ። እንግዲህ መሪጌታ ተስፋውን መስመር ላይ ካገኘናቸው ይህን የምሥራች እናበስራቸዋለን። እስቲ ወደ እሳቸው እየደወልኩ ነው። እስከዛው መዝሙሩን እየሰማን እንቀጥላለን። የመሪጌታ ስልክ እየጠራ ነው። ጠና ስትልን፣ መሪጌታ ተስፋው እንደምን አሉ? በጣም እግዚአብሔር ይመስገን። በጣም በጣም ሰላም ነን፣ በጣም ሰላም ነን። ናችሁ? በብዙ እግዚአብሔርን እንዲያመሰግኑ ነው የደወልኩለት። ጸሎቶ ተሰምቷል። የስርጭታችን እንደገና ስለጀመረ እግዚአብሔር የተመሰገነ ይሁን። በጣም አመሰግናለሁ። ለእናንተም ክብርና ጸጋ። ያው ክርስቶስ ያድላችሁ። አሜን። በጣም ጥሩ የመጽሐፍ ቅዱስ ትናት ተቋርጦ እኔ ራሱ በቃ በጣም የሆነ እንትን ነገር ጊዜ ነበር እሱ ሳላደር ስቀር ማለት ነው። በጣም እግዚአብሔር ይመስገን፣ አሁን መስመሩ ተከፍተዋል። እንግዲህ ከነገ ጀምሮ ፕሮግራሙን በሰዓቱ ላይ እንዲከታተሉ እንጋብዛቸዋለን። በጣም ጥሩ በጣም አመሰግናለሁ። እሺ በረከቱ ይብልኝ። በቃ ወገኖች ሁሉ አመስግኑልን በጸሎት አብረውን የነበሩትን ሁሉ እግዚአብሔር ከሁላች ጋር ይሁን። ሰላሙኑልን። እሺ የሰሩትን በተለያየ መልኩ የተባበሩትን ሁሉ መድኃኒዓለም ይባርክልን። እናመሰግናለን። እሺ እደውላለሁ። እከታተባለሁ ፕሮግራም። እሺ ሰላሙኑልኝ፣ ሰላሙኑልኝ። አዎ መሪ ጌታን እንግዲህ በመስመር ላይ አግኝተናቸው ደስታቸውን በእውነት በጣም ደስ ብሏቸው ደስታቸውን አካፍለውናል በተደጋጋሚ እየደወሉ በጸሎታቸው እጅግ በጣም ይሄ ፕሮግራም እንዲቀጥል በእውነት እየጠየቁ ነበረ እሳቸው እንዳሉን ይሄን ፕሮግራም ሳልሰማ ከዋልኩኝ በጣም በጣም በጣም ነው ቅር የሚለኝና በጣም ጎሎብኝ ነበረ አሁን ግን እግዚአብሔር ይመስገን ይህንን ላስተካከሉ ሁሉ መድኃኔዓለም ጌታ ኢየሱስ ክርስቶስ ይባርክልኝ ብለው መልእክታቸውን አስተላልፈዋል። መሪ ጌታ እጅግ በጣም እናመሰግናለን። አንድ ወንድማችን ደግሞ ካሴ የሚባል ከኮንሶ በተደጋጋሚ የደወለ ይሄ ፕሮግራም መቋረጡ እጅግ በጣም እንዳሳዘነው እየነገረን ነበረ። ለእሱም የምሥራቹን አሁን ደውዬ አሳውቃለሁኝ። ይህንን መዝሙር እየሰማን እንጠብቃለን። መስመር እንደገባ አቀርበዋለሁ። አዲስ ቀን አዲስ ቀን አዲስ ቀን አዲስ ቀን አዲስ ቀን አዲስ ቀን የወንድም ካሴ ስልክ እየጠራ ነው። እናገኘዋለን ብለን ተስፋ እናደርጋለን። ሰላም ጠና ስጥልን ወንድም ካሴ፣ እግዚአብሔር ይመስገን። እንዴት ነህ አንተ? ሰላም ከረም ከረምክልን ደግሞ እስከ በጣም በጣም ደስ ይላል። እንትን ሬዲዮን ፕሮግራማችን ያው ተቋርጦ ነበር፣ እጅግ አሳስፎ ነበር አንተም። አዎ ተቋርጧል። በቃ ሲልግ እየተደወለን በቃ ሲልጉም አይነሳም። ስርጭት ተቋረጠ በጣም ተከራረበ በጣም አሁን እንደገና ስለጀመረ ይህንን የምስራች ላበስርህ ነው። እንግዲህ ከነገ ጀምሮ ፕሮግራሙን እንድትከታተል ጋብዛሃለሁ። በጣም እውነቴን ነው። ትክክል ነው። ፕሮግራሙ ጀምሯል። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ይህንን እድል ስለሰጠን፣ እግዚአብሔር አመስግን አመስግን። አንተም ብዙ ጸልየሃል፣ ብዙ ሞክረሃል። ስለዚህ እግዚአብሔር ጸሎትህን ሰምቷል። እግዚአብሔር ይመስገን። በጣም እንግዲህ እግዚአብሔር ረድጎ እንግዲህ እስከዛ ወደ ሁለት ወር ቀዳማ ነው መሰለኝ እንግዲህ ቆያችሁበት እንትኑ መጨናነቅ ላይ እንግዲህ ቆያችሁ። ልክ ነው፣ ልክ ነው። ወደ ሁለት ወር የሚሆን በዚህ ቴክኒክ ችግር ምክንያት ቆይተን ነበረ። አሁን ግን ሁሉም ነገር ተሳክቶ ፕሮግራሙ ወደ ነበረበት ተመልሶ ስርጭቱ ጀምረዋል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግንልን። በጣም እግዚአብሔር ከእናንተ ጋር እስእንግዲህ ከታ እስከሚመጣ ድረስ አዎ

የተደዋወልን ደግሞ እንጫወታለን። እግዚአብሔር ከአንተ ጋር ይሁን። ሰላም ሁንልኝ። አዎ፣ ነገ ስርጭት ይጀምራል። ነገ በሰዓቱ ላይ ታገኛለህ። እግዚአብሔር ይመስገን። ሁሉም ነገር ተስተካክሏል ማለት ነው። ሁሉ ነገር ተስተካክሏል። እግዚአብሔር የተመሰገነ ይሁን። ሌሎችንም ሰዎች አድመህ እንግዲህ ሬዲዮን እንዲያዳምጡ አድርግልን። ቸር ይጠመን። ሰላም ሁንልኝ። ቻ አሜን አሜን። በጣም ደስ የሚል ነው። ካሴ ከኮንሶ ነው የሚሰማው። ብዙ ሰዎች ከሱ ጋር ሆነው ሬዲዮ ይከታተላሉ እና በመቋረጡ ምክንያት እጅግ በጣም አዝነው ነበረ። ነገር ግን እግዚአብሔር የተመሰገነ ይሁን። አሁን ፕሮግራማችን በመቀጠሉ ምክንያት ኮንሶ ያሉት ወዳጆቻችን እንደገና በዚህ በእግዚአብሔር ዘላለማዊ ቃል እየተጽናኑ እስከ ሰማይ ድረስ ብለዋል። ወንድማችን ካሴ እስከ ሰማይ ድረስ እንዘልቃለን። እግዚአብሔር የተመሰገነ ይሁን። እንደገና ወንድማችን በቃሉ የሚባል ደግሞ እንደዚሁ አድማጫችን በተደጋጋሚ እየደወለ የዚህ ፕሮግራም መቋረጥ እጅግ በጣም እንዳሳሰበው ያጫውተን ነበረ። እስቲ ወደ እሱ ደግሞ ደውለን የምስራቹን እናበስረዋለን። በቃሉን እስከምናገኝ ድረስ ይህንን መዝሙር ደግሞ ጋብዛቸዋለሁ። መዝሙሩን እየሰማን እንቆያለን። ይቀዳል፣ ውጋገን፣ ይታያል፣ የደስታ ዘመን በረከት ይፈሳል፣ ምድሮ ተራራው ያፈራ። አዎ የወንድማችን በቃሉ ስልክ እየጠራ ነው። መስመር ላይ እንደምናገኘው ተስፋ እናደርጋለን። ወንድማችን በቃሉ ሰላም ጠና ስጥልን። ወንድማችን በቃሉ አብሮ የስጥልን ወንድም ወን ቢላዊ ቴዎድሮስ አበበ እንደምን አደርግ። እግዚአብሔር ይመስገን። አንተ እንዴት ነህ? ሰላም አደርግ። እግዚአብሔር ይመስገን። ሰላማችሁ ይብዛ። አሜን አሜን። የምስራች ላበስርህ ነው። የተቋረጠው ፕሮግራማችን ከነገ ጀምሮ ይሰራጫል። እግዚአብሔር ይመስገን። አሜን አሜን። ወንድማችሁ አሜን ወንድም እናንተንም እግዚአብሔር አምላክ አሜን አሜን። አንተም በብዙ ስትጸልይ ነበር ለፕሮግራሙ እግዚአብሔር ጸሎት። ከዚህ በፊት ብታይ ብዙ እኔ አይቻለው፣ ግን በትክክለኛ ና ትክክል ለማለፈው ጠቁሜ ያለው እና አዎ። ትክክለኛ ክ ስለመለኮት የምሰጉትና የምተነጥሉት ና ሊንም ተረት ተረት ነው። እውነት ነው። ኦርቶዶክሱ ተረት ተረት ነው። ፕሮቴስታንዱ ተረት ተረት ነው ግን በቃ ብተኛው እኔ በጣም የሚገርምህ እና እኔ በጣም ከምንም በላይ ከምንም በላይ ተጠቅሚያለው ከምንም ከምንም በላይ በቃ። የክርስቶስን የእግዚአብሔርን ሕልውና ከምንም በላይ በሚገባ ተረድቻለሁ። እንግዲህ አስራ አስንት ዓመት ቀድሻለሁ ለሁ የሚገርምህ የኦርቶዶክስ ቤተ ክርስቲያኑ የሚባለው ውስጥ እንዲያው ባለሰፈት አስራ አምስት ዓመት ምናምን ቀድሻለሁ ብታይ ግን አንድም በቃ ተረተረት እንጂ አንድም ነገር እንደዚህ ዓይነት ነገር አይቻላቅም። ለእኔ ግን ይሄ በጣም የሚገርም ነው። በቃ በጣም በቃ ምግብ በለው ምግብ በለው። በተለይ ደግሞ አንተ የምሰጣቸው ፕሮግራሞች ትንሽ ጠቀር ነው እየጠርግ ነው የሚፈጥረው አንደ ነገር። እግዚአብሔር ይመስገን። በጣም እግዚአብሔር ይመስገን። የት ነህ? በቃሉ የአንተ አድራሻ የት ነው? እንትን ሊሙ ገነት ይባላል። ሊሙ ገነት ይባላል። እዛ አካባቢ አድቬንቲስቶች የሉም? እዚህ እኛ ጋር የሉም። ጅማ ግን አለ። የሚገርምነ ጅማ አለ። አዎ አውቃለሁ። ጅማ አለ። እዚህ እኛ ጋር አይዞህ፣ ወደፊት ይኖራል። አንተ መሰረት ትጥላለህ፣ መሰረት ትጥላለህ። እግዚአብሔር ይመስገን። በቃ በቃሉዬ ዬ በርታ። በጸሎት ጥያቄዎችን ምናምን ካሉ እንደዚሁ እየደወልክ አቅርብልኝ። በተቻለ ተዘጋጅተን ፕሮግራሙ ላይ እናቀርባለን። ስለዚህ እግዚአብሔር የተመሰገነ ይሁን። እንግዲህ ከነገ ጀምሮ ግሩም ድንቅ የሆነውን የእግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር ከአንተ ጋር ይሁን፣ ጸጋ ይብዛልህ። በቃ ልዬ። አሜን አሜን። ሰላማችሁን፣ እግዚአብሔር አምላክ ደግሞ ጸጋውን ያብዛላችሁ። ሰላሙን፣ ፍቅሩን፣ ጸጋውን የበለጠ ያብዛላችሁ። እሺ በቃል እሺ በቃል ሰላሙን እልኝ። አሜን ሰላሙ አልኝ። አሜን አሜን። እግዚአብሔር የተመሰገነ ይሁን። ወንድማችን በቃሉ ነው አግኝተነዋል ከመስመር ላይ እጅግ በጣም ደስ ብሎታል። በእውነት በዚህ በሬዲዮ እጅግ በጣም ከሚባረኩና እጅግ በጣም አድናቆት ካለው ካላቸው ወንድሞች መካከል እሱ አንዱ ነው። ከነበረበት ጨለማ ወጥቶ ዛሬ በዚህ ሬዲዮ ምክንያት የእግዚአብሔር ቃል እውነት እንደበራለት የነገረን ነው ያለው። ስለዚህ እግዚአብሔር የተመሰገነ ይሁን። ጥቂት ሰዎች አሉን። አሁንም እየደወልን ይህንን የምስራችን እናበስራቸዋለን። እስቲ አሁን ደግሞ ጋሩማ ጋሩማ የሚባል አንድ ወገናችን ወለጋ ውስጥ ያለ ተከታታያችን ነው እና ጋሩማን እስቲ ደውለን ይህንን የምስራችን እናበስረዋለን። እስቲ ጋሩማን እስከምናገኝ ይህንን መዝሙር ደግሞ የሰማን እንቆያለን። ወደ ጋሩማ ደግሞ ደውል። አዲስ ቀን፣ አዲስ ቀን፣ አዲስ ቀን፣ አዲስ ቀን ሰላም የሞላበት ዘመን እየጠራ ነው። የጋሩማ ስልክ ቤተኛነን እንደምናገኘው። ሰላም ጠና ስጥልኝ ወንድማችን ጋሩማ እንደምን አለ? ከዚህ ከአዲስ አበባ እንግዲህ አድቬንቲስት ዓለም አቀፍ ሬዲዮ ነው የምደውልልህ። አውቀኸኛል መቼም እግዚአብሔር ይመስገን። እግዚአብሔር ይመስገን። እንይዛለን እንግዲህ አድማጮቻችንን በሙሉ በእውነት በደንብ አድርገን እንይዛለን። አሜን አሜን። ወንድም ጋሩም ፕሮግራማችን ለጥቂት ጊዜ ተቋርጦ ነበረ ታስታውሳለ? አዎ አንድ ሁለት ወር ያህል የቴክኒክ ችግር ገጥሞን ተቋርጦ ወይ ጉድ ወንድሜን ወንድሜን፣ አሁን ግን አቧራውን አራቅፍና ከነገ ጀምሮ ፕሮግራማችን እየቀጠለ ነውና መስመሩ ላይ ታገኘናለህ። እንግዲህ ይሄ ግሩም ድንቅ የሆነ የእግዚአብሔር ቃል መሰራጨት ጀምሯል። ይህንን የምሰራጭ ልነግርህ ነው ሚኑሯላች በአላገርነን ተመሰጡ የምናይ ነገር የለን በቴቪያ እንከዳደር ሳጣላች ሙናደርሰው በሬዲዮ ካልሆነ ምንም ልንሰለጥን አንችልም። በጣም ነገር እንደምታውቁት ድግም ይላል ገጠሩ ላይ በየጊዜው በማታና ቀን ካልተከታተለ የገበሬ ነገር ታውቃላችሁ። ወትን እውነት ነው፣ እውነት ነው፣ እውነት ነው። ጋር ሙስዬ አሁን ዌቡ እንዴ ለው እንደመጀመሪያ ነው። ሰዓቱ ምኑ ሁሉም ሜትር ባንዱም ሰዓቱም ጊዜውም ሁሉም እንደመጀመሪያ ነው። እያየን ደግሞ ሰዓት እየጨመርን እናሻሽላለን። አሁን ለጊዜው እንደ መጀመሪያው ነው። እዛው ላይ ታገኘዋለህ። እንግዲህ መከታተልህን ቀጥል ወንድሜ። እንዳው ትንሽ እየተዛባብኝና ፊቱንም ያስቸግረኝ ነበረው። አዎ የሰንበት ትምህርት ፊት ከኦሮምኛ ጋራ በትክክል ይሄድ ነበር። በትክክልም ያልክ ነበረ በየወሩ ልክ ነው ልክ ነው። አሁን እየተዛባ እንትን እያለ ገና የኦሮምኛው ክፍል ሲጨርስ ገና እናቴ ደግሞ በአራተኛው ወይ በስምንተኛው በአስረኛው። ልክ ነው ነው እነዚህ ከይህ ክፍል ምንድን ነው ብዬ ግርማ ስጠቅ ቆይት ጠይቃቸዋለሁ። ዳል ሱም ደግሞ ቢዚ ይሆናል። በቃ አልተገናኛ አልተገናኛቸ ሆኑ። እንግዲህ እግዚአብሔር በጊዜው ነው እንግዲህ ሁሉም ነገር ሁሉ የሚያደርገው ልክ ነ በጣም አሁን ግን አስተካክለን በሰዓቱ እንቀጥላለን። እኩል እንሄዳለን። እግዚአብሔር ይርዳን። ጸልዩልን እንግዲህ ነው ከነገ ጀምሮ ከነገ በሰዓቱ ላይ ጣቢያው ላይ አድርገ ሬዲዮኗን እንግዲህ አዋራዋን አራግፈ አስተካክለ ጠብቀን ነገር አሁን ልክ ነው። አሜን። እሺ እሺ፣ ጋሩምሳዬ ሰላሙንልኝ፣ ሰላሙንልኝ። አንድ ቀን በቸር ያጋጥመን። በጌታ በጌታ፣ አንድ ቀን በቸር ያጋጥመን። ሰላሙንልኝ። እሺ፣ በጣም በጣም ደስ ይላል። ወንድሜ ጋሩምሳ በጣም በጣም ተጎድቶ ነበር። በእውነት እዛ ገጠር ውስጥ ምንም አይነት መገናኛ የለንም። ይሄ ተስፋችን፣ ይሄ ብቻ ነበረ አሁን እሱም ሲቋረጥ እጅግ ልባችን ተነቅቷል አዝነናል እያለ ነበረ አሁን እግዚአብሔር የተመሰገነ ይሁን ፕሮግራሙ እንደገና መጀመሩን ስነግረው እጅግ በጣም ነው የተደሰተው ሬዲዮን የራሴ አቧራ ጠጥታ ነበረ አሁን አራግፌ እንደገና ደግሞ ቀጥላለሁ ብሏል እግዚአብሔር እንግዲህ ለዚህ ስላበቃ እግዚአብሔር የተመሰገነ ይሁን እስቲ ሌሎች አድማጮቻችን አንድ ሁለት አድማጮቻችን ጋር ሞክራለን የጊዜውም ደግሞ እንደዚህ የተቋረጠባቸው አድማጮቻችን ወደ ፕሮግራሙ እንዲመለሱ የምናውቃቸውን አድራሻዎች እየደወልን እናሳስባለን። ለዛሬ አንድ ሁለት አድማጮች ጋር እንደውላለን። እስከዛው ይህን መዝሙር እየሰማን እንጠብቃለን። ወደ ወንድማችን ታየ ወለ ዮሐንስ ወንድም ታየ እንደምን አለህ? አለው እግዚአብሔር ይመስገን። ታላቅ የምስራች ልነግርህ ነው፣ ዛሬ ደወልኩልህ። ታየ የምስራች ልነግርህ ነው የምደውልልህ። ሬዲዮናችን ተቋርጦ ነበር እንደምታውቀው። ከነገ ጀምሮ ስርጭቱ ይጀምራል። ስለዚህ እንግዲህ እንደ ዘወትሩ መከታተል እንድትቀጥል ልነግርህ ነው የደወልኩልህ። አሜን፣ አምላክ ይመስገነው። አሜን ውስጥ እሳት ሚዲያን ነው የሚወደሙ ሚል አድርጋችሁ ነው የምትናገሩት እናንተ አሜን ያለ እግዚአብሔር ይመስገን፣ ይመስገነው፣ ይመስገነው እናንተ ይመስገን ያው። እሺ፣ እሺ። ወንድም ታዬ ሬዲዮኑን መከታተል ቀጥል። ቴሌቪዥንም ይደርሳል እናንተ ጋር። በጣም ደስ ይላል። እንግዲህ ሆፕ ቻናልም በመከታተል ሁለቱንም በመከታተል እንግዲህ እንድትበረታ ነግረሃለሁ። እግዚአብሔር ከአንተ ጋር ይሁን። አሜን ፖስታ ሳቲናችሁንም ደግሞ ንገሩኛ ፖስታሳትን ሳቲን እዚህ ላይ ወጣለ ቴሌቪዥን ላይ አዎ እኔ የሆነ ደብዳቤ የሰላምታ ደብዳቤ ዚላቸዋሉ እሺ እናመሰግናለን አቶ ታዬ እንግዲህ በ በስልክም እየተገናኘን እንነጋገራለን ጥያቄም ካለሁት ያልገባው ነገር ዝግጁ ነን ለማስረዳት እግዚአብሔር ከእርስዎ ጋር እና ከቤተሰቦ ጋር ይሁን እግዚአብሔር ይባርኮት እሺ ሰላም ሁኑልኝ። እግዚአብሔር ይህንን ግሩም ድንቅ የሆነ የእግዚአብሔር መልእክት እንዲሰራጭ እና ለሁሉ እንዲደርስ ኃይልና ጥበብ እንዲሰጠን ጸሎታችንና ምኞታችን ነው። የእግዚአብሔር ቸርነትና ምዕረት በያላችሁበት በየገጠሩ፣ በየተራራው፣ በየሸለቆ ያላችሁትን ሁሉ ወንድሞችና እህቶች ይባርክ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። ሰላሙ ይሁንልን።